የአዋሽ ወንዝ ሙላት በምስራቅ ሸዋና በአርሲ ዞኖች ያስከተለው ጎርፍ ለሃያ ሺህ ሰዎች መፈናቀል ምክንያት መሆኑን የክልሉ አደጋ ስጋት ቁጥጥር መምሪያ ኮሚሽን አስታወቀ። በሰው ህይወትና ከብቶች ላይ የደረሰ ጉዳት አለመኖሩን የገለጸው ኮሚሽኑ በሁለቱ ዞኖች ዘጠኝ ወረዳዎች ውስጥ ለተፈናቀሉ ሰዎች የአደጋ ጊዜ እርዳታ እየቀረበ መሆኑን ገልጸዋል። ዋና ኮሚሽነሩ አባዲር አብዳ ለቪኦኤ እንደገለጹት የዘንድሮ የአዋሽ ወንዝ ሙላት ባልተለመደ ሁኔታ ያጋጠመና ከቆቃ ኤሌክትሪክ ኃይል ማመንጫ ግድብ የተለቀቀውን ጨምሮ ጉልበቱ የፈረጠመ ቢሆንም ቀድሞ በተሰራ ስራ በሰው ህይወት ላይ አደጋ እንዳላደረሰ ገልጸዋል። የአዳማው ዘጋቢያችን ሙክታር ጀማል ዝርዝር ዘገባ አለው። ካለፈው ሳምንት መጨረሻ አንስቶ እስከ ትላንትና ድረስ የአዋሽ ወንዝ ሙላትን ተከትሎ በኦሮሚያ ክልል ሁለት ዞን ዘጠኝ ወረዳዎች ውስጥ ነዋሪዎች መፈናቀላቸውን የኦሮሚያ አደጋ ስጋት አመራር ኮሚሽን ለቪኦኤ ገልጿል። ኮሚሽነሩ አቶ አባድር አብዳ እንደተናገሩት በሰሞኑ የጣለውን ዝናብ ተከትሎ የተፈጠረው ጎርፍ ከዚህ ቀደም ደርሶ የማያውቅባቸውን አካባቢ ማዳረሱንና አያሌ ቦታዎች ማጥለቅለቁን ጠቅሰዋል። በዚሁ መሠረት ወደ ሀያ ሺህ የሚጠጉ ሰዎች ከቀያቸው የተፈናቀሉ ሲሆኑ ከነበረ ቅድመ ዝግጅት በመነሳት በሰውና ከብቶች ህይወት ላይ የደረሰ አደጋ አለመኖሩን ተናግረዋል። ዞኑ ሁለት ነው። ዘጠኝ ወረዳ ነው የሚሆነው። ቀበሌ ወደ አርባ ሁለት ቀበሌ ነው የሚሆነው። አጠቃላይ በዚህ በውሃ ሙላት ምክንያት በቀያቸው የተፈናቀሉት አባወራ ስድስት ሺ ሰባ አንድ ቤተሰብ አስራ ሶስት ሺ ስምንት መቶ አስራ ዘጠኝ የደረሰው አደጋ የአዋሽ መሙላት ብቻ ሳይሆን በቆቃ የኃይል ማመንጫ ግድብ ውስጥ የነበረ ውሃ መለቀቁ አንድ ላይ እንዲበስ አድርጎታል የሚሉ ነዋሪዎች አሉ። ይህን በተመለከተ ቀድሞ መከላከል ወይ ደግሞ ሌላ መፍትሔ ማምጣት አይቻልም ነበረው? ያለው እውነታ አዋሽ ውሃ ብቻ ራሱን ጉዳት አላደረሰም የቆቃ ግድብም ከአቅም በላይ ስለሞላ እሱንም ያው ግድቡን ለማፍሰስ ስለሰጉ ውሃው የግድ እንዲለካ ከተደረገ ከዚህ ጋርም ተያይዞ ያው ወደ አዋሽ የሚቀላቀሉ ወደ አምስት ስድስት የሆኑ ትላልቅ ወንዞች አሉ። እነዚህ ተሰባስበው ነው አጠቃላይ ህብረተሰቡ ላይ ጉዳት ሊያደርስ የቻሉት። ጉዳቱ እንደሚደርስ ቅድማ ጥንቃቄ እንድደረግ በህብረተሰቡ ውስጥ ከፍተኛ ስራ እንዲሰራ ለጉዳት እንዳይጋለጥ ስራዎች ተሰርተው ነበር። ያም ሆነ ይህ አቅም በላይ በሆነ ነገር ጉዳቱ ሊደርስ ይችላል። በወንዙ ሙላትና በተፈጠረው ጎርፍ የተፈናቀሉ ሰዎችን በተመለከተ እንጂ የወደመ ንብረትን መጠን በተመለከተ እስካሁን መረጃ ተጠናቅሮ እንዳላለቀ አቶ አባድር ተናግረዋል። በጎርፎ የተጠቁ ቋሚ ንብረቶችና የተጥለቀለቁ የአርሶ አደሮች ማሳ መጠናቸው ተተምነው ለህዝብ ይፋ እንደሚሆንም ገልጸዋል። አሁን አብዛኛዎቹ ሰዎች በተለያየ ቦታ የተጠለሉ መሆኑን የገለጹት አቶ አባድር ባሉበት ለተጨማሪ ችግር እንዳይጋለጡ የአስቸኳይ ጊዜ እርዳታ እየተደረገላቸው መሆኑንም ገልጸዋል። ፕላስቲክ ሺት በቁጥሩ ወደ አንድ ሺህ አራት መቶ ሰመር በኪሎ ግራም ወደ አንድ ሺ አራት መቶ ሰባ ስምንት መሆን፣ ወተት በካርቶን አራት መቶ ሰባ አራት አልሚ ምግብ ሰባ አንድ ኩንታል፣ ፍራሽ ብርድ ልብስ አጠቃላይ ወደ አራት ሺ መሆን፣ ሌላው ሩዝ አንድ መቶ ሰባ ኩንታል፣ እንደዚህ እንደዚህ የመሳሰሉ እርዳታዎች ለኅብረተሰቡ እየተደረገ ነው። የዝናቡ ወቅት ለምን ያህል ጊዜ እንደሚቆይ እስካሁን ያልተለየ በመሆኑ ተፈናቃዮቹ ባሉበት ቦታ ለምን ያህል ጊዜ ይቆያሉ የሚለው አሳሳቢና ግምት መውሰድ አስቸጋሪ በመሆኑ መንግስት ስለ ቀጣይ አቅጣጫዎች የሚመክርበትና መፍትሄ እንደሚቀመጥም አቶ አባዲር አብዳ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ።